ኢህአዴግ ህዝብን በዘር እያናቆረ እድሜውን ለማርዘም የወጠነው እኩይ ሴራ ዛሬ ላይ መላ አገሪቱን እየናጣት ይገኛል። ሰሞኑን በሶማሌና በኦሮሚያ ክልሎች መካከል የተፈጠረው ጦር የመማዘዝና የወራ ድርጊት ለአገር ህልውና እጅግ አደገኛ ከመሆኑ አንጻር ህዝብን እየመራሁ ነው የሚለው አካል በአስቸኳይ ብሔራዊ መግባባት የሚፈጠርበት ሁኔታ እንዲያመቻች እንጠይቃለን። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ዝርዝሩን በዕለቱ አብይ ዘገባ ይዘናል። ከሶማሌ ክልል የተፈናቀሉ ከአርባ ሺ እስከ ሀምሳ ሺ የሚደርሱ ሰዎች ምስራቅ ሐረርጌ መግባታቸውን የዞኑ አስተዳዳሪ ማምሻውን ለአሜሪካ ድምፅ ገለጡ። ከጅጅጋ አካባቢ ያው ከኢትዮ ሶማሌ አካባቢ የሚመጡ በርካታ ተፈናቃዮች አሉ። ምዝገባ ላይ ነን ያለ ነው። በመኪና ብዛት ስናየው አጠቃላይ የመጣ ሰው ወደ አርባ አምሳ ሺ ይጠጋል ተብሎ ነው የሚታስበው። የምስራቅ ሐረርጌ ዞን ዋና አስተዳዳሪ አቶ መላኩ ፋንታ ናቸው። የዚህንም ዝርዝር በመጽሄቱ ለጊዜ እናቀርባለን። የኢጋድ አብዛኞቹ አባል ሀገሮች ዜጎቻቸው በየሀገሩ በነፃነት እንዲንቀሳቀሱ የቀረበውን ሀሳብ ደገፉ። ደቡብ ሱዳን ደግሞ ነገሩ አልጣማትም፣ እንቢታዋን ቀጥላለች። ለንደን ውስጥ በዛሬ ማለዳ በደረሰ በምድር ውስጥ ባቡር ውስጥ በደረሰ የፍንዳታ በርካታ ሰዎች ተጎድተዋል። ሁለቱም በዋና ዋናው የዓለም ዜናዎች ውስጥ ይቀርባሉ። ጤና ስትል እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ መስከረም አራት 2010 ዓ ም ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየነን ፕሮግራማችንን ንጉሡ ታምሬ ይመራል። በቅድሚያ የሰዓቱን የዓለም ዜና እናሰማችኋለን። በኦሮሚያና በሶማሌ ክልሎች ወሰኖች ባሉ ወረዳዎች ውስጥ እየተካሄደ ካለው የጥቃት እርምጃና ግጭቶች ጋር በተያያዙ ምክንያቶች ከተፈጠረው የጸጥታ ቀውስ ጋር ተያይዘው ከሶማሌ ክልል የተፈናቀሉ ከአርባ ሺ እስከ ሀምሳ ሺህ የሚደርሱ የኦሮሞ ተፈናቃዮች ምስራቅ አድርገው መግባታቸውን የዞኑ አስተዳዳሪ ማምሻውን ለአሜሪካ ድምጽ ገለጡ። በሌላ በኩል ጭናቅሰን ውስጥ ዛሬ በተፈጠረ ግጭት የሶስት ሰው ህይወት መጥፋቱ ተሰምተዋል። ይበንዲ እንዳለ ከዚሁ የሁለቱ አጎራባሽ ክልሎች ቀውስ ጋር ተያይዘው ጎረቤት ሶማሌላንድ ውስጥ በስደት የሚኖሩ ኢትዮጵያውያን ህይወት ያጠፋ ጥቃት እየተፈጸመባቸው መሆኑ ከፍተኛ ስጋት ላይ እንደሚገኙም እየገለጡ ነው። ቆየት ብለን በመጽሄቱ ዝርዝሩ እናሰማለን። የምስራቅ አፍሪቃ ሀገሮች ክልላዊ የልማት በይነ መንግስታት ባለስልጣን ኢጋድ አብዛኞቹ አባል ሀገሮች ዜጎቻቸው በአባል ሀገሮች ውስጥ በነጻነት ማለት ያለ ለፈቃድ እንዲንቀሳቀሱ የቀረበውን ሀሳብ እየደገፉ ነው። ደቡብ ሱዳን ግን ነገሩ አልጣመኝም ብላ እምቢ ብላለች። ስምንት አባል ሀገሮች ያሉት ኢጋድ ባለስልጣናትና ዲፕሎማቶች በዚህ ሳምንት ደቡብ ሱዳን ዋና ከተማ ጁባ ላይ ተሰብስበው በጉዳዩ ላይ መክረዋል። በንግድ በቀረጥና በመገናኛ ጉዳዮች ላይም ተወያይተዋል። በደቡብ ሱዳን የኢጋድ የተጠባባቂ የህዝብ ግንኙነት خالافي <applause> عبد الرحيم احمد حليل በክልሉ ለአባል ሀገሮች ዜጎች ቪዛ እንዳያስፈልግ ቢደረግ የምጣኔ ሀብት እድገት ያበረታታል ብለዋል። በደቡብ ሱዳን የአውሮፓ ህብረት ልኡካን ቡድን መሪ ስቴፋኖ ዲ ሊዮ በበኩላቸው የይለፍ ፈቃድ ሳያስፈልግ መዘዋወሩ አባል ሀገሮቹ አንድነት እንዲፈጥሩ ይጠቅማል ብለዋል። በእርስ በርስ ጦርነት ውስጥ ያለችው የደቡብ ሱዳን ባለስልጣናት ግን በሀሳቡ ይህን ያህል አልተደሰቱም። በአፍሪካ ህብረትና በኢጋድ የደቡብ ሱዳን አምባሳደር ሚኒስትር ዴቪድ ቦም ቾት የአባል ሀገሮቹን ድንበር ክፍት ማድረጉ የመከላከያ ችግር ያስከትላል ሲሉ ነው የተከራከሩት። የአገር ውስጥ ደህንነት ሚኒስትሩም የደቡብ ሱዳን ህዝብ ሰማ ሰብአ ከመቶ ያልተማረ በመሆኑ በአባል ሀገሮች ውስጥ በነጻነት መዘዋወር ቢፈቀድ ምንም የሚጠቅመው የለም፣ ስራ ፍለጋ ወደ ኢትዮጵያ አይሄድ፣ ወደ ኬንያም ይሁን ወደ ዩጋንዳ አይሄድምና ብለዋል። ቦር የሚሏት የደቡብ ሱዳን ከተማ ውስጥ በአባይ ወንዝ ሙላት እና ከባድ ዝናብ ጥሎ በተከሰተው ጎርፍ ሳቢያ ብዙ መኖሪያ ቤቶች ተጠራርገው በብዙ መቶዎች የሚቆጠሩ ቤተሰቦች ካለ ምግብና መጠለያ መቅረታቸው ተገለጠ። ጎርፉ ውስጥ የአዞን የመሳሰሉ አደገኛ አሪዎች ስላሉ ሰግተናል ሲሉም ነዋሪዎች ለአሜሪካ ድምጽ ገልጠዋል። የዩጋንዳ ገዢ ፓርቲ በህገ መንግስቱ ውስጥ ለፕሬዝደንትነት የሚወዳደሩ እጩዎችን እድሜ የሚወስነውን አንቀጽ ለመሰረዝ የሚያስችል ሀሳብ ለምክር ቤቱ እንደሚያቀርብ አስታወቀ። እርምጃው ለረጅም ጊዜ በስልጣን ላይ የቆዩት ፕሬዝደንት ዮዌሪ ሙሴቪኒ በመጪው ምርጫ እንዲወዳደሩ የሚያስችላቸው ቢሆንም ለፓርላማው የቀረበው ሀሳብ ግን ከወዲሁ ከራሳቸው ከሙሴቪኒ ፓርቲ ሳይቀር ተቃውሞ ጭሯል። በመጽሔት ክፍለ ጊዜ በሚቀርበው ዘገባ ዝርዝሩ ይሰማል። ይህ በእንዲህ እንዳለ ህገ መንግስታዊ ለውጥ ይካሄድ ገዢው ቤተሰብም ከስልጣን ይውረድ በማለት ሶስት ቀናት ያህል ከተካሄደው የተቃውሞ ሰልፍ ተከትሎ የቶጎ ፓርላማ አባላት ዛሬ በፕሬዚዳንታዊ ስልጣን ዘመን ገደብ ላይ ክርክር ይዘዋል። ምዕራብ አፍሪካዊቱ ሀገር ለሀምሳ ዓመታት በአንድ ቤተሰብ ተገዝታለች። የአሁኑ ፕሬዚዳንት ፎሬ ኛሴኒቤ ደግሞ ስልጣን ላይ አስራ ሁለት ዓመት አስቆጥረዋል። የእሳቸው ተቃዋሚዎች ፕሬዚዳንቶች በሁለት የስልጣን ዘመን እንዲገደቡ ምርጫዎች በሁለት ዙር እንዲካሄዱና በውጭ ያሉ የተጎቶ ተወላጆችም ድምፅ የመስጠት መብታቸው እንዲከበር ሲሉን የጠየቁት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ 380 ሺህ የሚጠጉ ሮሂንጋ ሙስሊሞች ከምዕራብ ሚያንማር እየሸሹ መውጣታቸው ዩናይትድ ስቴትስ ከሀገሪቱ የወታደራዊ በላይነት ከሰፈነበት መንግስት ጋር ያላትን ግንኙነት በአዲስ መልክ እንድታይ አነሳስቷታል። ይህ ሰብአዊ ቀውስ ዋሽንግተን ከአንጋፋዋ የዲሞክራሲ ታጋይ አውንግ ሳንሱቺ ጋር ያላትን ቅርብ ግንኙነት እየጎዳው ነው ሲል የአሜሪካ ድምጽ ዘጋቢ ቢል ጋሎ ባጠናቀረው ዘገባ አስረድቷል። አዳነች ፈሳዬ ዘገባውን ይዛለች። በብዙ መቶ ሺዎች የሚቆጠሩ ሮሂንጋ ሙስሊሞች ወደ ባንግላዴሽ እየሸሹ ናቸው። ቡድሂስቶች በሚበዙበት ሚያንማር የዘር ማጽዳት ተግባር እየተፈጸመባቸው እንደሆነ ታውቋል። የሚያንማር መንግስት ግን ግጭት የቀሰቀሱት የሮሂንጋ አማጽያን ናቸው በማለት የዘር ማጽዳት ክሱን አስተባብሏል። ሚያንማር ከወታደራዊ መፈንቅለ መንግስት ወደ ዲሞክራሲ የምታደርገው የሽግግር ሂደት ፈር መልቀቅ ምልክት እንደሆነ ተገልጿል። ዩናይትድ ስቴትስ በጉዳዩ ላይ እንድታስብበት አድርጓል። ዲሞክራቱ ሴኔተር ቤን ካርዲን አብራርተዋል። የበርማ መንግስት ይህን ቀውስ ማቆም አለበት። እንዲህ አይነት ተግባር ተቀባይነት እንደማይኖረው የዩናይትድ ስቴትስ አስተዳደር ግልጽ ማድረግ ያለበት ይመስለኛል። አብዛኛው ነቀፌታ ያነጣጠረው ብዙም ስልጣን በሌላቸው መሪ ኦንግ ሳንሱቺ ላይ ነው። ለረጅም ጊዜ ለዲሞክራሲ ስታገሉ የቆዩት ኦንግ ሳንሱቺ የወገዛ ላማ የሆኑት በሮሂንግያዎች ላይ ዝምታን በመምረጣቸው ነው። ግድያውን ለማቆም ባይችሉም እንኳን ቢያንስ ችግሩ እንዳለ አምነው መቀበል ነበረባቸው ይላሉ ሰዎቹ። የበርማ የሰብአዊ መብት ታጋይ ሟንግ ዛርኒ ኦንግ ሳንሱቺ ችግሩን አቃለው አይተውታል። ሮሂንጋዎችን አደጋ አድርገው የሚያዩበት ጊዜ አለ ይላሉ። የሮሂንጋዎችን ጉዳይ አስመልክቶ ኦንሳንሱቺ የበርማው ወታደራዊ ኃይል ጋር አንድ መዝሙር ነው የሚዘምሩት አንድ አይነት አመለካከት ነው ያላቸው፣ ለማለት ነው። የዩናይትድ ስቴትስ ሴኔተሮች ባለፈው ሳምንት ያወጡት የውሳኔ ሀሳብ ኦንግ ሳን ሱቺ ሮሂንጋ ሙስሊሞች ላይ የሚፈጸመውን ጭካኔ የተሞላበት ተግባርን በሚመለከት በማንሳት ያሰሙት የነበረውን ቀስቃሽ አነጋገር በተግባር ላይ ያውሉ ይላል። ሰሜን ኮሪያ አሁንም ሚሳኤል በመተኮሷ በጉዳዩ ላይ ዓለም አቀፍ እርምጃ እንዲወሰድባት የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ ባወጡት መግለጫ ሰሜን ኮሪያ የተባበሩት መንግስታት ድርጅት ውሳኔዎችን በማናለብኝነት በመጣስ ሚሳይል ተኩሳለች። ይህም በዓለም አቀፍ ሰላምና ጸጥታ ላይ የተሰነዘረ ከባድ ስጋት እንደመሆኑ ዓለም አቀፍ ምላሽ ሊሰጥበት ይገባል ብለዋል። በመጨረሻም ለንደን ውስጥ ዛሬ አርብ ጠዋቱ ላይ ወደ ስራ የሚሄዱ ተጓዦች በታጨቁበት የምድር ውስጥ ባቡር በደረሰ ፍንዳታ ቢያንስ 18 ሰዎች መጎዳታቸው ተገልጿል። ብዙዎቹ በተነሳው እሳት ተቃጥለው ነው የተጎዱት። ፖሊሶች ድርጊቱን በሽብርተኛ ተግባርነት ፈርጀው ምርመራ ይዘዋል። ተሳፋሪዎች ቃጠሎና ፍንዳታ ተነስቷል ብለው ካስታወቁ በኋላ የታጠቁ ፖሊሶች ወዲያውኑ ነው ፓርሰንስ የምድር ውስጥ ባቡር ጣቢያ ገብተው ክትትል የጀመሩት። ቃጠሎ የተነሳው ከፈንጂ ነው ብለዋል ተናግረዋል። የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ሕዝቡ እንዲረጋጋ ተማጽነዋል። ስለ ፍንዳታው እንዲህ ነው ብሎ በግምት ከመናገር መቆጠብ ያስፈልጋልም ሲሉ መክረዋል። የለንደን ከንቲባ ሳዲቅ ሃን በበኩላቸው የለንደንን ሕዝብ ሽብርተኝነት አያንበረክከውም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው በለንደን ሌላ የደካማ ሽብርተኛ ጥቃት ተሰነዘረ ካሉ በኋላ በትዊተራቸው እነዚህ በሽተኞችና እብዶች የእንግሊዝ ደህንነት ማለት ስኮትላንድ ያርድ ሲከታተላቸው የነበረ ነው። ቀደም ብሎ እርምጃ መውሰድ በተገባው ሲሉ ፕሬዚደንቱ አክለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂታየንን። ወደ ዕለቱ አብይ ርዕስ ከማለፋችን በፊት ቆየት ብለው ከሚቀርቡት የዕለቱ መሰናዶች አንድ ሁለቱን ባጭር ባጭሩ እናስተዋውቅ። እናንተ ስትከተሉት የኖራችሁትም አሁንም በተግባር እያደረጋችሁትም ያለው የአማራና የቅማንት ሕዝብ በሰላም በስምምነት ለመፍታት የተስማማበትን አልተስማማም። ምንም ይሄ ሕዝብ አልተስማማም። የተወሰኑ ኢሊቶች የሚገፉት በወያኔ የተመለመሉ ኢሊቶች የሚገፉት እንጂ በመሬት ላይ ያለው አርሶ አደሩ ወይም ደግሞ ሰፊ ሕዝብ ይሄን አይደግፍም። ይሄን በጭራሽ አይደግፍም። ይሄ እሰጣ ገባን የመሰለ ከረር ያለ ክርክር ነው። ታዲያ እሰጣ ገባ አይደለም። እሁድ በሚካሄደው የቅማንት ህዝበ ውሳኔ ደጋፊና ተቃዋሚ የሆኑ የብሔረሰቡ አባላት ናቸው የሚከራከሩት። ሙሉ ዝግጅቱ በሁለተኛው አጋማሽ መጀመሪያ ይጠብቃቸዋል። አሁን የዕለቱን አብይ ዘገባ ኢትዮጵያ በአሁኑ ወቅት ሀገራዊ ሕልውናዋ ከምን ጊዜውም በባሰ ሁኔታ አደጋ ላይ ውድቀዋል ሲል ሰማያዊ ፓርቲ አስታወቀ። የአደጋው ዋና መንስኤ ደግሞ ኢህአዴግ በብሔርና በቋንቋ መሰረት ያዋቀረው ፌዴራላዊ ስርዓት ነው ሲል ይከሳል። ከነገ ወዲያ እንደሚካሄድ የሚጠበቀውን የቅማንት ማህበረሰብ የሕዝብ ውሳኔም በምርጫ ቦርድ ብቻ መመራቱም ታማኒነቱን ያሳጠዋል ብለዋል ሰማያዊ ፓርቲ። መለስካቸው አመሀ ዝርዝሩን ይዘዋል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራቸው የጽሑፍ መግለጫ መጀመሪያዎቹ መስመሮች አገራችን ኢትዮጵያ በዘመነ ኢህአዴግ 26 ዓመት አገዛዝ በተወሳሰቡ ችግሮች ተሰናክላ ከጊዜ ወደ ጊዜ ውድቀቷ እየተፋጠነ መሆኑን በገሃድ እየተመለከትን ነው። በዘር ላይ የተገነባው የፌዴራል ስርዓት አገሪቱን ከድጡ ወደ ማጡ እያሰረጋት መጥቷል። በትውልድ ቅብብሎች ዛሬ ላይ የደረሰችው አገራችን ለነገው ትውልድ የመተላለፏ ጉዳይ ጥያቄ ውስጥ ከገባ ውሎ አድሯል ሲል እጅግ ጨለማ ገጽታ ያሳያል። በዚህ ጽሑፉ ፓርቲው አለ ያለውን የሰብአዊና ዴሞክራሲያዊ መብቶች መጣስ፣ በዚህም ምክንያት ፖለቲካዊ ምህዳሩ መጥበብና የገዢው ፓርቲ አምባገነናዊ ባህሪ ገኖ መታየቱን ይዘረዝራል። አስከትሎም ፓርቲው እነዚህን ሁሉ ችግሮች በሰላማዊ መንገድ በመታገል መፍታት እንደሚቻል በመጠቆም ፓርቲው የህዝብ አንገብጋቢ ጥያቄዎች ናቸው ባላቸው ዙሪያ በሚያደርገው ትግል ህዝቡን እንዲደግፈው ጥሪ አቅርበዋል። በፌዴራላዊ ስርዓቱ ምክንያት ተነስተዋል ያላቸውን ግጭቶች ለማቆምም መንግስት መውሰድ አለበት ያለውን እርምጃ ይገልጻል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ በዘርና በቋንቋ ላይ የተመሠረተው ፌዴራሊዝም በተለያዩ ችግሮች ከመወሳሰቡ የተነሳ የድንበር ግጭቶች እየተበራከቱ መጥተው አገሪቱን አጣብቂኝ ውስጥ ከተዋታል። የወልቃየት የማንነት ጥያቄ፣ የቅማንት ማህበረሰብ ጥያቄ፣ በገዴ ዞን፣ በጉጂ ዞን የሚነሱ የጎሳ ግጭቶች፣ አሁን ደግሞ በኦሮሚያና በሶማሌ ክልሎች የድንበር አወሳሰል ላይ የተነሱ ግጭቶች የዜጎችን ህይወት እየቀጠፈ ይገኛል። ኢህአዴግ ህዝብን በዘር እያናቆረ እድሜውን ለማርዘም የወጠነው እኩይ ሴራ ዛሬ ላይ መላ አገሪቱን እየናጣት ይገኛል። ሰሞኑን በሶማሌና በኦሮሚያ ክልሎች መካከል የተፈጠረው ጦር የመማዘዝ እና የወራ ድርጊት ለአገር ሕልውና እጅግ አደገኛ ከመሆኑ አንጻር ህዝብን እየመራሁ ነው የሚለው አካል በአስቸኳይ ብሔራዊ መግባባት የሚፈጠርበት ሁኔታ እንዲያመቻች እንጠይቃለን። በኦሮሚያ እና በሶማሌ ክልሎች መካከል የተቀሰቀሰው ግጭት በህዝብ መካከል የተነሳ ግጭት ነው ወይስ በተለያዩ ቡድኖች መካከል የተቀሰቀሰ ግጭት ነው ለሚለው የጋዜጠኛ ጥያቄ የሰማያዊ ፓርቲ አመራር አባላት የተለያዩ መልሶች ሰጥተዋል። የፓርቲው ጥናትና ስትራቴጂ ኃላፊ አቶ አሮን ሰይፉ በስልጣን ላይ ያለው መንግስት ለአንዴና ለመጨረሻ ጊዜ የብሔረሰቦች ችግሮችን ፈትቻለሁ እንደሚል ያስታወሱና የሚታየው ግን ይህ አይደለም በማለት ይጀምራሉ። በኢትዮጵያ ታሪክ ውስጥ እንደዚህ 26 ዓመት ብሔረሰቦች እርስ በርስ የተጋጩበትና የተጠፋፉበት እንዲሁም የጥላቸው ሲገቡበት ወቅት የለም። ስለዚህ እኛች ሩት ኮዙ ብለን የምናስበው ስርአቱ የተቋቋመበት ብሔር ተኮር የሆነው የፌዴራሊዝም ስርአት ስለሆነ ይሄን የሚስተካከልበትን መንገድ አሁንም ቢሆን አረፈደም እልባት የሚሰጥበትን ማሻሻያ የሚደረግበትን ሁኔታ መንግስት ከሚመለከታቸው አካላት ጋር የፖለቲካ ፓርቲዎችም፣ ምሁራንም፣ ሌሎችም አካላት ጋር ተነጋግሮ መፍትሄ የሚገኝበትን አማራጭ መመልከት አለበት። ማን ከማን እንደሚጋጭ በእርግጠኝነት ለመለየት አስቸጋሪ መሆኑን የገለጹት አቶ አበበ አካሉ ደግሞ ፓርቲያቸው የተለየ ቅድ እንዳለው ጠቁመዋል። በቅርብ ጊዜ ውስጥ ከመያድና ከመድረክ ጋር ከመሳሰሉት የፖለቲካ ፓርቲዎች ጋር አንድ ዴሌጌሽን ቡድን አቋቁመን ወደ ስፍራው መላክ እንፈልጋለን። ይሄ የኛ ሀሳብ ነው። ይህ ቀርቧል። ይህን ሰሞኑን በውይይት እናዳብረው እና ቢያንስ ከፓርቲዎቹ አንዳንድ ሰው ወደዛ ክልል ላይ ሄደን አይተን በአግባቡ በአካል ተገኝተን ማን ነው እሱ የሚለውን ነገር እናረጋግጣለን። እስከዛ ድረስ ግን አገር እየመራ ያለው ፓርቲ ይህን ጉዳይ በቸልታ ማለፍ የለበትም። ክልሎች እርስ በርስ የተነሱ ምክንያቱም በተፈጠረው የድንበር ማካለል ጉዳይ የተፈጠረ ችግር ነው። ሰማያዊ ፓርቲ መስከረም 7 ቀን 2010 ዓ ም የሚከናወነውን የቅማንት ማህበረሰብ ውሳኔ ህዝብ በተመለከተ ምርጫ ቦርድን ገለልተኛ የሆነ አካል አይደለም በማለት ፍትሐዊና ነፃ ህዝበ ውሳኔ አልጠብቅም ብሏል። አቶ አበባ ካሉ መስከረም 07 2010 የሚደረገው የቅማንት ማህበረሰብ ህዝበ ውሳኔ የኢህአዴግ አንድ ክንፍ በሆነው የምርጫ ቦርድ ብቻ የመመራቱ ጉዳይ ተአማኒነት የለውም። የምርጫ ቦርድ ገለልተኛ አለመሆኑ የቀድሞ የቦርዱ ሰብሳቢ በፖለቲካ ሹመት አምባሳደር የመሆናቸው ጉዳይ ዋነኛ ማረጋገጫ ነው። ከዚህ ወገንተኛ ከሆነ ምርጫ ቦርድ ፍትሐዊና ነጻ ህዝበ ውሳኔ ይካሄዳል የሚል እምነት የለንም። በተጨማሪም የጎንደር ህዝብ በወልቃየት ጉዳይ ላይ ያነሳው ጥያቄ ተገቢ ምላሽ ሳያገኝ ሰሜን ጎንደርን በሶስት ዞኖች የመሸንሸኑ ጉዳይ ፓርቲያችንን ክፉኛ አሳስቦታል። መግለጫውን የሰጡት የፓርቲው አመራር አባላት ፓርቲው ለሁለት ተከፍሏል እየተባለ የሚነገረውን አስተባብለው በሚቀጥለው የአዲስ አበባና የማሞያ ምርጫ ለመወዳደር ጠንካራ ዝግጅት እያካሄደ እንደሆነ በመግለጫው ላይ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኦሮሚያና በሶማሌ ክልሎች ወሰኖች ባሉ ወረዳዎች ውስጥ እየተካሄደ ካለው የጥቃት እርምጃዎችና ግጭቶች ጋር በተያያዙ ምክንያቶች ከተፈጠረው የጸጥታ ቀውስ ጋር ተያይዞ ከሶማሌ ክልል የተፈናቀሉ ከ40 ሺህ እስከ 50 ሺህ የሚሆኑ የኦሮሞ ተፈናቃዮች ምስራቅ ሀረርጌ መግባታቸውን የዞኑ አስተዳዳሪ ማምሻውን ለቪኦኤ ገልጸዋል። በሌላ በኩል ደግሞ ጭናክሰን ውስጥ ዛሬ በተፈጠረ ግጭት የሶስት ሰው ሕይወት መጥፋቱ ተሰምቷል። ይህ በዚህ እንዳለ ከዚሁ የሁለቱ አጎራባች ክልሎች ቀውስ ጋር ተያይዞ ጎረቤት ሶማሌላንድ ውስጥ በስደት የሚኖሩ ኢትዮጵያውያን ህይወት ያጠፋ ጥቃት እየተፈጸመባቸው መሆኑና ከፍተኛ ስጋት ላይ እንደሚገኙ እየገለጹ ናቸው። ሶሎሞን አባተ ዝርዝሩን ይዞ ቀርቧል። የኦሮሚያና የሶማሌ ክልሎች ውጥረት እየተባባሰ መምጣቱ በታየባቸው ባለፉት ሁለት ቀናት ውስጥ ከተለያዩ የሶማሌ ክልል አካባቢዎች እየተፈናቀሉ ያሉ የኦሮሚያ ተወላጆች ወደ ምስራቅ ሀረርጌ ዞን መግባታቸውን ዛሬም ቀጥለዋል። ዜጎቹ እየተፈናቀሉ ያሉት ከጅጅጋ፣ ከቀብሪ በያ፣ ከጎዴ፣ ከሀርትሸክ እና ከሌሎችም አካባቢዎች መሆኑን የዞኑ ዋና አስተዳዳሪ አቶ መላኩ ፋንታ ማምሻውን ገልጸውልኛል። ከምስራ ከጅጅጋ አካባቢ ያው ከኢትዮ ሶማሌ አካባቢ የሚመጡ በርካታ ተፈናቃዮች አሉ። ትላንትና ወደ ሰባ ስድስት መኪና አካባቢ ነው ወደዚህ የመጡት፣ ይሄ ሰባ ስድስት አብዛኛው ሰባው መኪና ተሳቢ ነው። ሌላው አሱዞዎች ናቸው። ዛሬ ደግሞ ወደ ሰላሳ አራት መኪናዎች በአዲስ መልክ ገብተዋል። ሴኖትራክ አለ፣ አሱዞ አለ፣ ተሳቢም አለ ማለት ነው። እና አጠቃላይ የመኪናውን ብዛት ስናየው ምዝገባ ላይ ነን ያለነው። ያው የተፈናቀለ ሰው ስለሆነ ትንሽ ተረጋግተው ሙሉ በሙሉ ያለውን ሰው መመዝገብ አልተቻለም። ግን በመኪና ብዛት ስናየው አጠቃላይ የመጣ ሰው ወደ አርባ አምሳ ሺህ ይጠጋል ተብሎ ነው የሚታሰበው። ተፈናቃዮቹ እየሰፈሩ ያሉት በሀረር ከተማ መንግስት አዳራሾች እንዲሁም ሌሎችም ምቹ ናቸው ተብሎ በሚታሰቡ አካባቢዎችና በጊዜያዊ ድንኳኖች ውስጥ መሆኑን እንዲሁም ጅጅጋ አቅራቢያ በምትገኘው ጭናክሰን ከተማ ውስጥ በወታደራዊ ካምፕ በትምህርት ቤቶችና ባሉ ክፍት ቦታዎች ሁሉ እየሰፈሩ እንደሚገኙ አስተዳዳሪው ገልጸዋል። ተፈናቃዮቹ ሴቶችና ህጻናት እንዲሁም አረጋውያንም የሚበዙባቸው መሆኑና የተለያዩ ቤተሰቦችም እንዳሉ አቶ መላኩ ጠቁመው ተለያይተው የቀሩ የሕክምና አገልግሎት፣ ውሃና ምግብ ለማቅረብ ለአደጋ መከላከልና ዝግጁነት ከተያዘ በጀት እየተጠቀሙ ፍራሽና ብርድ ልብስ ማሟላትን የመሳሰሉ ስራዎች እየተከናወኑ መሆናቸውን ተናግረዋል። ተከፋፍለው የቀሩ እና እየተበታተኑ አሉ እና አንዳንድ ቦታ ላይ ሌላም ጉዳት ደርሷል ብለው የሚናገሩ አሉ። አክቹዋሊ አላረጋገጥንም እንጂ በእነሱ በአገኘነው ግርግስ መረጃ ማለት ነው። እነሱ አሁን እዚህ የመጡት ተፈናቃዮች በነገሩን መሰረት ይህን ያክል ሰው ህይወትም አልፏል ብለው የሚያነሱልን አለ። የት ይህንን ትክክለኛው ማረጋገጫ ከወሰን በኋላ የምንገልጽ ይሆናል። አሁን በሚሰጡን መረጃ ማለት ተፈናቃዮች በሚሰጡን መረጃ ቤተሰብ ለሁለት ተለይቶ ይመጣ አለ ተለያይቶ ይመጣ ማለት ነው። ስለዚህ ከመጡ በኋላ ትንሽ መረጋጋት የሚጎለው ልጆቼ ቀርተዋል፣ ወንድሜ ቀርተዋል ባለቤቴ ቀርቷል። እንዲህ እንዲህ አይነት ነገሮች አሉ። በተቻለ መጠን ከሚመለከታቸው አካላት ጋር በተለይ በተለይ ደግሞ የምስራቅ እዝ መከላከያ ሰዎችን በስርዓቱ ወደዚህ መምጣት የሚችሉበት ሁኔታ እያመቻቹ ስለሆነ ከነሱ ጋር በመነጋገር ቢቻል ቤተሰቡን አንድ ላይ ማሰባሰብ ማንኛውም ሰው ሰላማዊ በሆነ አግባብ እዚህ መምጣት የሚችልበት ሁኔታ እንዲመቻች የሚል ነገር እየሰራ ነው ያለ ነው ማለት ነው። ስለዚህ ፌዴራል ኃይሎች ጣልቃ እየገቡ ነው ማለት ነው እንደሚሉኝ? አዎ፣ በተለይ የፌዴራል መከላከያ በተለይ እዚህ ምስራቅ እዝ ጣልቃ ገብቶ በተቻለ መጠን የተፈናቃዩ በሰላማዊ መንገድ ማረፍ ወደሚችልበት አካባቢ እንዲያርፍ ማድረግ ባረፈም ቦታ ላይ ምንም ችግር እንዳይገጥመው ጥበቃ የማገዝ የመሳሰሉ ነገሮች እየተነጋገርና እየተወያየ ነው የሰራንበት ሁኔታ ነው ያለው። በሌላ በኩል ደግሞ አሁን እየታየ ላለው ሁኔታ ተጠያቂው ማን ነው ይላሉ ብያቸው ነበር በሰሞኑ ቀውስ የግንባር መስመር ላይ የሚገኘው የምስራቅ ሀረርጌ ዞን ዋና አስተዳዳሪና የጉዳዩም ቀጥተኛ ባለቤት የሆኑትን አቶ መላኩ ፋንታን። ይሄ ነው ተጠያቂ የሚል እንደዚህ ለይጄ መናገር ቢከብደኝም፣ ሕዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ሕዝብ ድንበር ላይ ያለው ህዝብ በኢትዮ ሶማሌ በኩል ያለውም ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገው እና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሀል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሀል ገብቶ አንተ ትክክል አይደለህም እዚህ ላይ መቆም አለበት አንተም ትክክል አይደለም ብሎ ትክክል ያልሆነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው። ለምን እስካሁን አላደረገም ለመሆኑ ነው? ይህ ችግር እየሰፋ እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድም ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚህ አግባብ ማየት እና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማኝ። ያንን ውሳኔ ህዝብ ያስፈጸመ አካልና ፌዴራሉ መንግስት ለምንድን ነው እስካሁን ድረስ እንደዛ አሁን እርስዎ እየጠየቁ ያሉትን እርምጃ ሳይወስዱ የቀሩት? እንግዲህ ይሄ ይጀመራል፣ በመሀል ያቋርጣል። ለቀጣይም መፈታት አለበት ተብሎ የሁለቱም ክልል መንግስታት ውልኝነት ነበር። ይህንን የፌዴራል መንግስትን በመሀል ተገኝቶ እንዲፈታና እልባት እንዲያገኝ በተደጋጋሚ ተሞክሮ፣ ግን እልባት ሳያገኝ መጨረሻ ወይም ፍጻሜ ሳያገኝ እያቋረጠ ያለበት ሁኔታ ነው ያለው። በዚህ መካከል ግጭቱ እያገረሸ የመጣበት ሁኔታ ስላለ አሁንም በአጭር ጊዜ ውስጥ የጉዳይ ማለቅ እንዳለበት አቅጣጫ ተሰጥቶ ለመስራት ዝግጅት ላይ ባለን ጊዜ ነው። የችግር ተፈጥሮውን ሁከት ማስቆም እና ሰላምን የመስጠር ስራ እየሰራን ያለ ነው። እርስ አሁን ለጊዜው ማንንም መወንጀል አልፈልግም ብለዋል አቶ መላኩ። እኔ የሶማሌ ክልል የ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቶ ኢድሪስ እስማኤልን አነጋግሬያቸው የክልሉን ፕሬዚደንት አቶ ለማ መገርሳን የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱን፣ የክልሉን የጸጥታ ኃላፊ እንዲሁም እርሶን አቶ መላኩን በስም ጠርተው የዘርፍ እጅት እየመሩ ናቸው ሲሉ ከሰዋል። እና ይሄ ደግሞ የሶማሌ ብሔራዊ ክልላዊ መንግስት አቋም ነው ብለው ነግረውኛል። ምንድን ነው እርሶ ለዚህ የሚሉት? እኔ መነሻየም ላይ ለማንሳት እንደሞከርኩት የኦሮሚያ ክልላዊ መንግስት በዚህ ህዝብ መካከል ሰላም እንዲኖር የመጨረሻ እስከ መጨረሻው ድረስ ትዕግስት ሲያደርግ የነበረ አሁንም ድረስ ትዕግስት እያደረገ ያለበት ሁኔታ ነው ያለው። ቅድም ለማለት እንደሞከርኩት ማንኛውም ገለልተኛ አካል በመሀል ገብቶ የሚያየው ከሆነ የኦሮሚያ ክልላዊ መንግስት አርሶ አደሩ የሆነ አርብቶ አደሩ መንግስት አንድም ስንዝር መሬት ወደ ኢትዮ ሶማሌ ገብቶ የነካው ነገር የለም። በጉልበት የመግባት፣ ህዝቡን የማፈናቀል፣ ህዝቡን በተለያየ አግባብ ህይወቱ እስኪያልፍ ድረስ የማድረጉ ሁኔታ በተደጋጋሚ ሲደረግ የነበረው በኢትዮ ሶማሌ በኩል ነው። ምክንያቱም በኦሮሚያ በኩል ችግሩ በጦርነት ሳይሆን በሰላማዊ መንገድ ነው የሚፈታው የሚል ጽኑ እምነት አለ፣ እስከ መጨረሻው ሰዓት ድረስ ማለት ነው ከወረዳ ከተማ ድረስ ገብተው በታጠቀ ኃይል በልዩ ታጠቀ ኃይል እየደበደቡ ግን አንድም አይነት የታጠቀ የፖሊስ ኃይል ሳይመደብ ራሱ ህብረተሰቡ ባለው ባህላዊና በተለያየ መንገድ ራሱን እየተከላከለ የቆየበት ሁኔታ ነው ያለው። ከዚህ አንጻር ሳይ ይሄ የክልሉ ፕሬዚዳንት ማን ምን ብሎ የገለጸው ግለሰብ እንግዲህ በእውቅና ላይ ተመስርቶ የሚገልጽ ወይም ከስሜት ሰርቶ የሚገልጽ ምስሉ አይሰማኝም። ምክንያቱም ባለፈው ሲያነሳ የነበረው ሌላ ነገር ነው። በህዝባችን መካከል የተፈጠረውን ግጭት የሚመሩ የውጭ ኃይሎች ወደ ሰላም ኃይሎች ናቸው፣ የሁለቱ ህዝብ አይደለም፣ መንግስት አይደለም የሚል መግለጫ ከሰጠ በኋላ በሁለተኛው ቀን ደግሞ እንደዚህ ናቸው፣ እንደዚህ ናቸው የሚል ነገር ገልጿል። ስለዚህ ይሄ ህዝብን ለማጣላት ለማቃረን የሚሞከርበት ሁኔታና ከእውነት የራቀ የራሳቸውን ችግር የመሸሸግ ጉዳይ ነው ያለው እኔ ተጠያቂነት ሲባል ከስሜት በጸዳ እና በኃላፊነት መንፈስ ሊገለጽ የሚገባው ሲሆን ትንሽ የተደበላለቀና አንዳንዴ ግልጽና ትክክለኛም ያልሆነ ከእውነት የራቀ ነገር የተገለጸበት ሁኔታ ነው ያለው። በእኛ በኩል ግን በትክክለኛው ነገር መናገር የሚቻለው የኢትዮ ሶማሌ ህዝብ ኦሮሞውን መውጋት አይፈልግም፣ የኦሮሞ ህዝብ የኢትዮ ሶማሌ ህዝብ መውጋት አይፈልግም፣ እስካሁንም አልወጋም። ይህ በእንዲህ እንዳለ ዛሬ ጭናቅሰን ከተማ ውስጥ የሶማሌ ክልል ልዩ ፖሊስ አድርሶታል በተባለ ጥቃት ሦስት ሰላማዊ ሰዎች መገደላቸው ተሰምቷል። አዎ ይሄ መረጃ አለኝ። እኔ መረጃ ትክክል ለመሆኑ ልክ ያለሁኝ የተጎዱ ሰዎች ወደ ሕክምና መጥተው ወይም ወደ ሆስፒታል መጥተው ትክክለኛ መሆን አለመሆኑን ለማረጋገጥ ልክ ያለሁ፣ ግን በመረጃ ደረጃ አለኝ። ይህን ካረጋገጥኩ በኋላ መግለጫ በሰጥበት ሀሳብ በሰጥበት ይስማማኛል። በሌላ በኩል ደግሞ ሶማሌላንድ ውስጥ የሚኖሩ ኢትዮጵያውያን ከሰሞኑ በተለይ ከትናንት በስቲያ አወዳይ ከተማ ውስጥ የተፈጠረውን ግጭትና የተፈጸመውን ግድያ ተከትሎ ጥቃት ተፈጽሞባቸዋል። ሐርጌሳ የምትገኝ ሪፖርተራችን በላከችው ዘገባ መሰረት በሁኔታው ተቆጡ የተባሉ የከተማይቱ ሶማሊያውያን ነዋሪዎች በኢትዮጵያውያን ስደተኞች ላይ ጥቃት ከፍተው ሁለት ኢትዮጵያውያንን ገድለዋል። አንድ ሌላ ስደተኛ ላይ ከባድ የአካል ጉዳት አድርሰዋል። ሪፖርተራችን አንዳንዶቹን አነጋግራ ነበር። መሐመድ ኢብራሂም ይሳ ጃኒ መቃኽየ ኦሮሞን አወዳይ ኬይሰ ጅርቶ ኑቲስ ኑ ሃላለኒቱቢተን ሐርጌይሳ ኬይሰ ኸኢልማን ኩደንቀቡ ጅራ ኸእልማን ቶርበ ቀቡች ጅራ መሐመድ ኢብራሂም እባላለሁ። የአወዳይ ነዋሪ ኦሮሞዎች፣ የእኛንም ሁኔታ ተመልከቱ። ሐርጌሳ ውስጥ እስከ ዐሥር እና ሰባት የወለደ ነዋሪ አለ። አወዳይ ውስጥ ያለ ሱማሌ ሲታጠቁ ለእኛ ምን አሰባችሁ ነው? ሁላችንም ያለብን ችግር እጅግ ከባድ ነው። እኛ ወንድማማች ሕዝብ ነን። እናንተ በዘር ማጥቃት ስትጀምሩ እኛም መጠቃታችን አይቀርም። ወደ መገዳደል እንዳትመለሱ እጠይቃለሁ። እዚያው ሶማሊላንድ ውስጥ የሚኖሩ ሌላው ኢትዮጵያዊ ሐሰን ማአሊም ስደተኛ ናቸው። ተመሳሳይ መልእክት አላቸው። ውመን የኦሮሞ ዳኸን አውዳይ ጅርተን ራብሻ አመዴሙ ጅሩኸና እመን የኦሮሞዳ ብየቲ ገርቴ ሶማሌላንቲ ሰ ጅረን ሚማ ዋን ጅረኒፍ አወዳይ ውስጥ የምትኖሩ የኦሮሞ ሕዝብና የሶማሌ ሕዝብ በሁለታችሁም በኩል ግጭቱ እንዲቆም እጠይቃለሁ። በእናንተ ጥልኛ ባለንበት አገር እየተጎዳን ነው። እናንተም ተጐድታችኋል። የኦሮሞ ሕዝብ የኢሳቅ ሕዝብ እንዳይጐዳ እንጠይቃለን። አመሰግናለሁ። ከሐርጌሳ ነዋሪ ኢትዮጵያውያን መካከል ሪፖርተራችን ያነጋገረቻት ሌላ ስደተኛ ሁኩል መሐመድ ሰፋ ያለ መልእክት አስተላልፋለች። አካንጂ ኦሮሞ አራ አካር መኸይዝ ጅርቱት ነጊ አካር ከቱ ረብሻ ዱፍተ ተነራ ነጊ አካር ከቱ ኑቲ አርጌይ ሰኸይሰ ጅርኣኑ ለ ነጊ ኣናከ ጅርኣኑ ኦሮሞ ባለበት ሁሉ በሰላም እንዲኖር ከዚህ ከመጣው ብጥብጥ እንድንድን በተለይ እዚህ አርጌሳ ውስጥ የምንኖር በሰላም ኑሯችንን እንድንቀጥል ኢትዮጵያ ያሉ ወገኖቻችንም በሰላም እንዲኖሩ እኛም ድሮም ዛሬም ወንድማማቾች እንደ መሆናችን ለሰላም እንስራ። ሶማሌም፣ ኦሮሞም ልጆቻችንም በሰላም እንዲኖሩ ግጭት እንድታቆሙ በሰላም እጠይቃችኋለሁ። ይህ በእንዲህ እንዳለ ሐርጌሳ፣ በራማ፣ ጋቢላይና በሌሎችም የሶማሌላንድ ከተሞች ውስጥ በሚኖሩ ኦሮሞዎችም ሆነ ሌሎች ኢትዮጵያውያን ላይ ዜጎቻቸው ጥቃት እንዳያደርሱ የሶማሌላንድ የደህንነት ሚኒስትር ደኤታ መሐመድ ሙሳ ድሬ ጥሪ አስተላልፈዋል። dadkaa la laayay ehelkoogii in badan ba halkan joogta hargaysa joogta bowrama joogta gebila joogta e dalkeenna siduu u dhan yahay kala joogta የሁለቱን ኢትዮጵያውያን መገደልና የአንዱንም መቅሰል ያስታወሱት ሚስተር መሐመድ ሙሳ ዲሬ የጸጥታ ኃይሎቻቸው ለኢትዮጵያውያኑ ስደተኞች ጥበቃ እንዲያደርጉ ትእዛዝ ማስተላለፋቸውን አመልክተዋል። በሌላ በኩል ደግሞ የሶማሌ ብሔራዊ ክልላዊ መንግሥት የኮሚኒኬሽንስ ጉዳዮች ቢሮ ፌስቡክ የዛሬ አሥራ አምስት ወር ማራቪ ፖስት የሚባል የማላዊ ጋዜጣ ያወጣውን ሶማሊያውያን ፍልሰተኞች ሊሆኑ ይችላሉ ብሎ የዘገበበትን ጋዜጣው የአስራ አምስት ሰዎች አስክሬን የሚያሳይ ፎቶግራፍ ከትናንት በስቲያ አወዳይ ላይ ከተፈጸመው ግድያ የተወሰደ ፎቶግራፍ አስመስሎ አውጥቷል። ስለዚህ የሥነ ምግባርና የፎቶግራፍ ባለቤትነት ጥያቄ የሚያስነሳ ጉዳይ፣ እንዲሁም ስለ ዛሬ ሁኔታዎች ለማነጋገር ወደ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው ወደ አቶ ኢድሪስ እስማኤል ደውዬ ነበር። ጉዳዩ በቀጥታ እሳቸውን ይመለከታልና ስብሰባ ላይ መሆናቸውንና ዘግየት ብዬ እንድደውል ነግረውኝ ከተለያየን በኋላ መልሼ ላገኛቸው በተደጋጋሚ ያደረግሁት ጥረት ሳይሳካ ቀርቷል። የመጨረሻው የመጽሔቱ የትንታኔ ርዕስ ወደ ዩጋንዳ ያሻግረናል የዩጋንዳው ገዢ ፓርቲ በአገሪቱ ህገ መንግስት ለፕሬዚዳንትነት የሚወዳደሩ እጩዎችን ዕድሜ የሚወስነውን አንቀጽ ለመሰረዝ የሚያስችል ሀሳብ ለምክር ቤቱ እንደሚያቀርብ አመለከተ እርምጃው ለረጅም ጊዜ በስልጣን ላይ የቆዩት ፕሬዚዳንት ዮሪ ሙሴቬኒ በመጪው ምርጫ መወዳደር የሚያስችላቸው ቢሆንም ለፓርላማ የቀረበው ሀሳብ ግን ከወዲሁ ከራሳቸው ከሙሴቬኒ ፓርቲ ሳይቀር ተቃውሞ ገጥሞታል። ሐሊማ አቱማኒ ለአሜሪካ ድምፅ ከካምፓላ ያጠናቀረችው ዘገባ ዝርዝሩን ይዟል። ሰለሞን ክፍሌ ያቀርበዋል። በዩጋንዳ ሲናፈስ የቆየው ግምታዊ ዜና አሁን ፍጻሜ አግኝቷል። የገዥው ብሔራዊ ተከላካይ እንቅስቃሴ ፓርቲ አባላት ትላንት በአደባባይ ሲናገሩ በአንድ ሳምንት ጊዜ ውስጥ በሀገሪቱ ሕገ መንግሥት ውስጥ የሰፈረውን ለፕሬዚዳንትነት የሚወዳደሩ እጩዎች ዕድሜ የሚወስነውን አንቀጽ ለመሰረዝ የሚያስችለውን ሐሳብ እንደሚያቀርቡ ይፋ አድርገዋል። በፓርላማው የገዢው ፓርቲ ተወካይ ጄምስ ካኩዛ ዕድሜ የሚወስነውን ሕግ ልዩነት ፈጣሪ ነው ብለውታል። ምክንያቱም በፖለቲካ የፈለገውን እጩ ተወዳዳሪ ለመምረጥ ወሳኙ ሕዝብ ነው እያልክ በዕድሜያቸው ስለገፉ ልዩነት ልታደርግባቸው አትችልም። የዚህ ሐሳብ ተቃዋሚዎች የሚሉት ግን በሕገ መንግሥቱ ውስጥ እንዲሻሻል የቀረበው ሐሳብ ፕሬዝደንት ዮዌሪ ሙሴቬኒን ሥልጣን ላይ ለማቆየት ሲባል ብቻ የተሸረበ ሴራ ነው ነው እንደሚታወቀው ሙሴቬኒ ሀገሪቱን ከሰላሳ ዓመታት በላይ መርተዋል። የምድሪቱ ከፍተኛ ሕግ በሆነው በዩጋንዳ ሕገ መንግሥት መሠረት ደግሞ የአንድ ፕሬዚደንት የዕድሜ ገደብ ሰባ አምስት መሆኑ በግልጽ ተቀምጧል። በዩጋንዳ መጪው ምርጫ እንደ አውሮፓውያን ዘመን አቆጣጠር በ 2021 ዓ ም ሲካሄድ እንግዲህ ሙሰቬኒ 79ኛ ዓመታቸውን ይይዛሉ። ሙዚቀኛው ባቢ ዋይን በግላቸው ተወዳድረው በማሸነፍ የምክር ቤት አባል የሆኑት በቅርቡ ነው። አሁን በገዢው ፓርቲ የቀረበውን ሐሳብ በመቃወም ትላንት ወጥተው ሲናገሩ ሃገሪት ውስጥ በስፋት ለሚታየው ድህነት፣ ለሥራ አጦች መበራከትና በመንግሥቱ ኃይሎች ለሚፈጸም ዐመፃ ተጠያቂው የዩዌሪ ሙሴቬኒ መንግሥት ነው ብለዋል። ያለን ዕድል ይሄ ብቻ ነው። እናም የቀረበው ሐሳብ እንዲያልፍ መፍቀድ የለብንም። ተቃውሟችንን መግለጥ ይኖርብናል። ወንድሞቼና እህቶቼ ሆይ ሕገ መንግሥታችን ተዳክሞ ሊከላከልልን የማይችልበት ደረጃ ከመድረሱ በፊት እኛ መከላከል አለብን። የቀረበውን ሐሳብ የሚቃወሙ በፓርላማው ያሉ የተቃዋሚ ፓርቲ አባላት ብቻ አይደሉም። የአሜሪካ ድምፅ የገዥውን ፓርቲ አባል ባርናባስ ቲንካሲሜሬንም አግኝቶ አነጋግሯል። ይህች አገር የሁላችንም ነች። የሙሴቬኔ ጊዜ አክትሟል። እግዚአብሔር ያሳያችሁ እኚህ ሰው ሥልጣን ላይ ላለፉት 35 ዓመታት ቆይተዋል ኡጋንዳውያን ተነሱ በንቀት ልንታይ አይገባም ፕሬዚደንት ሙሰቬኒ ራሳቸው እስካሁን ድረስ በአደባባይ ወጥተው የዕድሜ ገደቡን የሚወስነውን ሕግ መሰረዙን እንደሚደግፉ ያስታወቁት ነገር የለም ጋዜጠኞች ከትላንት በስቲያ በቤተ መንግሥት ውስጥ በተካሄደ መግለጫቸው ወቅት ስለ ጉዳዩ አንስተው ላቀረቡላቸው ጥያቄ የሰጡት ምላሽ ወሳኙ ፓርላማው ነው የሚል ነው። እኛን በተመለከተ ስራችንን አገባደናል። ቀሪው የእናንተ የወጣቶቹና የምክር ቤቱ አባላት እንዲሁም የሌሎቹ መሪዎች ስራ ነው የሚሆነው። የኡጋንዳንና ብሎም የአፍሪካን ፍላጎት በተመለከተ የመምከሩ ስራ የእናንተ የወጣቶቹና የፓርላማ አባላቱ ነው። ሙሰቬኒ በንግግራቸው መጨረሻ ላይ ግን ከሰባ አምስት ዓመት ዕድሜያቸው በላይ አገሪቱን ለመምራት አቅሙ አይኖራቸውም ብሎ የሚጠራጠር ማንኛውም ሰው ካለ ሐኪሞችን ማነጋገር ይችላል ብለዋል። አድማጮች የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ደግሞ በነጻው የስልክ መስመር በ2022059942 ከእናንተ ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱ እናሰማችሁ። ቢንያም እባላለሁ ከሳን ፍራንሲስኮ ከሆነ ምደውላችሁ የሰሞኑን ጊዜ ዜና ወዳሳታችሁን ያጣበበው በኦሮሚያና በሶማሊያ መካከል የሚካሄደው ደም መፋሰስ ነው። ይሄ ደግሞ በጣም እጅግ የሚያሳስን ነው ያለው በህወሓት የሚዘወረው አስተዳደር ይሄን ነገር ዝም ብሎ እየተመለከተው እንደሆነ ነው የምንመለከተው። ዛሬ የወልቃይት መሬት ገንጥለው ወስደዋል። የቦሎን መሬት ገንጥለው ወስደዋል። ትግሉ ለዘረፋ ነበር ማለት ነው እንጂ ለኢትዮጵያ ሕዝብ እንዳልሆነ ነው የሚያሳየው። የዛሬ ሀያ አመት ሀያ ሶስት አመት አካባቢ የዚህ የኤትኒክ ፌዴራሊዝም ጉዳይ መጨረሻው ይሄ እንደሚሆን ተነግሯል። መለስ ዜናዊ መለስ ዜናዊ በማሽሟጠጥ ነው መልስ ሰጥ የነበረው። ስለዚህ የኢትዮጵያ ሕዝብ አንድነቱን ጠብቆ በጋራ ይሄንን አያቶቹ ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩትን ሀገር መጠበቅ ያለብን ስለሆነ በጋራ ሁላችንም ቆመን ሀገራችንን ማዳን ይገባናል ማለት ነው። መታደግ ይገባናል ማለት ነው። ኦፒዎች ለሁለት ሺ አስር ዓመተ ምህረት አዲስ አመት በጤናና በሰላም እንኳን አደረሳችሁ። እንዲሁም በመላው ኢትዮጵያውያኖች ጭምር መልካም አዲስ አመት ይሁንልን ይሁንላችሁ በማለት የመልካም ምኞት መግለጫዬን ይድረስልኝ እላለሁ። በድሉ ከሜርላንድ ጠነስልኝ ቢሮዎች በቃ ሰላምታዬን አቀርባለሁ። ባለፈው ሳምንት ስዝታ የሶማሌና የኦሮሞ ክልል ባለስልጣኖች ብላ አነጋግራለች ለምንድን ነው ህዝባችን እነሱ ስልጣናቸው ለማስረዘም ክልል በማለት ህዝቡ የሚያልቀው ድምፁ ለህዝብ ለምን አይሰጥም ህዝቡ ለምን አይጠየቅም ህዝቡ ለምን ይሞታል እነሱ ስልጣናቸው ለማቆየት አረ እባካች ማን ነው ለኢትዮጵያ ህዝብ እውነተኛ ተጠሪ የሚሆነው እንደገና ድርቅ ይባላል ጦርነት ይባላል ህዝቡ ኑሮ መሮታል መናገር እንዳይችል በአፈሙ ተደቅኖበታል። ለሰጣችሁኝ እድል በጣም አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ታዲያ በስልክ እንደደረሱን ሁሉ በኢሜይል የደረሱንም በርካታ ናቸው። አንዱን እናቀርባለን። ስለ ኦሮሞና ሶማሌ ወገኖቻችን የጎሳ ውጊያ አስመልክቶ ይህን እላለሁ እባካችሁ አስተላልፉልኝ ያሉት ሳህሉ ቢመርጋ ናቸው። ከደምቢዶሎ ባልረሱን የኢሜይል መልእክታቸው የአገራችን ነገር ያስጨንቀኛል። የሰው ልጅ ሰልጥኖ ብዙ ተአምር የሚባል ስራ በሚሰራበት በዚህ ዘመን የህወሓት መራሹ ኢህአዴግ መሪዎች ለሚዘርፉት ሀብትና መሬት ብለው አገሪቱን በጎሳ ሸንሽነው ሊያጫርሱን ነው። ብዙ ዜጎች ስጋታቸውን በተደጋጋሚ ቢገልጹም፣ እነኚህ ባለስልጣናት ግን የሰሩትን ስህተት ማረም ውርደት መስሏቸው አሁንም የጎሳ ፖለቲካቸውን አጠናክረው ቀጥለዋል ሲሉ ይተቻሉ አቶ ሳህሉ አቶ ኃይለማርያም ደሳለኝ መረጃ እንደማይደርሳቸው ለህዝብ ተናግረዋል እሳቸውም የዚህ ስልጣኔ ወይም የወያኔ አፈና ሰለባ መሆናቸው አዘንኩላቸው እንደ ብዙ ኢትዮጵያውያን የአሜሪካንን ድምፅ የሚከታተሉ ከሆነ ይህን መልእክት አስተላልፉልኝ ይቀጥላሉ አቶ ሳህሉ ቢ መርጋ። የሚዘረፍም ሀብት የሚኖረው እኮ አገር በአንድነት ስትኖር ነው። ኢህአዴጎች እባካችሁ፣ እናታችንን ኢትዮጵያን በፈጠራችሁት የጎሳ ፖለቲካ አታጥፏት። ለተራውና ለሚሰቃየው ኢትዮጵያዊ የጎሳ ፖለቲካ ምንም አይጠቅመውም። ህዝቡ የሚፈልገው ግለሰባዊ መብቱና የግል ሀብቱ ተጠብቆለት በሀገሪቱ ውስጥ እንደ ልቡ ተንቀሳቅሶ መስራት ነው። ወያኔ ባመጣብን የጎሳ ፖለቲካ ስንት ንጹህ ኢትዮጵያውያን በተለያየ የሀገሪቱ ክፍል በከንቱ አለቁ። ህዝቡ ሰሚ መሪ ስላጣ ለቅሶን የሚያሰማው ለእግዚአብሔር ብቻ ነው ብለዋል። ሳህሉ ሲቀጥሉ የኢትዮጵያ ታሪክ ከዓለም ሀገሮች ታሪክ ጋር ሲነጻጸር ህዝቡ ይበልጥ ተቀራርቦ እንዲኖር የሚያደርግ አኩሪ ታሪክ እንጂ የሚነጣጥል አይደለም። በጎሳ መለያየት የጠባብና ዘራፊ ፖለቲከኞች አጀንዳ እንጂ የብዙሀኑ ኢትዮጵያዊ ጉዳይ አይደለም፣ ይሉና ይቀጥላሉ። አቶ ሀይለማርያም እግዚአብሔርን ያምናሉ ስለሚባል እባኮን በእግዚአብሔር የሚያምን ሰው አገርና ሕዝብን አይከፋፍልም የሚችሉ ከሆነ ይላሉ። የደምቢዶሎ አድማጫችን ሳህሉ ቢመርጋ፣ ኢትዮጵያን ከማጥፋቱ በፊት ይህን የጎሳ ፖለቲካና የጎሳ ክልል ያጥፉልን። መለስ ዜናዊ ኤርትራን አስገነጠሉ፣ የኢትዮጵያን በር ባህር በር ዘጉ። እርስዎ ደግሞ የቀረችውን ኢትዮጵያን እንዳይበታትኗት ያስቡበት። እውነትን ለመጋፈጥ ድፍረቱ ይኑሮት። ለዚህም እግዚአብሔር ይርዳው ሲሉ ሳህሉ ቢመርጋ ጠንከር ማለት እንችላቸው ይደመድማሉ። ከደሚዶ ነው። የአርብ ምሽት ፕሮግራማችን ይቀጥላል። አድማጮች አብራቸው እንድትቆዩ በድጋሚ እንጋብዛለን። አሁን ወደ ቀዳሚው ውይይት እናልፋለን። ጎንደር ክፍለ ግዛት ውስጥ በአማራ ክልል በሚገኘው የቅማንት ህዝብ መካከል ከነገ በስቲያ እሁድ ውሳኔ ህዝብ ይካሄዳል። ውሳኔ ህዝቡ ሁለት አመለካከቶች የሚንጸባረቁበት ነው። አንዱ የቅማንት ህዝብ አማራ ክልል ውስጥ የሚገኝ በመሆኑ መካለል አያሻውም፣ ይሄም አማራውን መለያየትና መከፋፈል ነው የሚል ሲሆን ሌላው ደግሞ ምንም እንኳን የቅማንት ህዝብ በአማራው ክልል ውስጥ ቢሆንም አማራ ስላልሆነ የኢትዮጵያ ህገ መንግስት አንቀጽ ሰላሳ ዘጠኝ በሰጠው መብት መሰረት ሊካለልና የራሱንም እድል በራሱ ሊወስን ይገባል የሚል ነው ሲል ይንደረደራል የውይይቱ መግቢያ። በዚህ ጉዳይ ላይ አንድ የውሳኔ ህዝቡ ደጋፊና ሌላው ደግሞ ተቃዋሚ የሆኑ ሁለት እንግዶች ሁለቱም ከቅማንት የሆኑ አወያይተናል። አቶ ጥጋቡ ክብረት ከሲያትል ዋሽንግተን ሪፈረንደሙን ወይም ውሳኔ ህዝቡን በመደገፍ አቶ አቡኔ ብሩ ደግሞ በመቃወም ቀርበዋል። ያወያያቸው አዲሱ አበበ ነው። የዛሬውን ክፍል አንድ ውይይት ከሎስ አንጀለስ ካሊፎርኒያ አቶ አቡኑ አቡኔ ብሩ ይሄንን ህዝበ ውሳኔ ስለምን እንደሚቃወሙ በሚገልጡበት ይጀምራሉ። እኛ በጎንደር ህብረት የተደራጀን ጎንደሬዎች የ እቅማምጥን ክልል ከልሎ የራስን እድል በራስ የመወሰንን እንቃወማለን። ከመሰረቱ አንቀጽ ሰላሳ ዘጠኝ አጥፊ አንቀጽ ነው። ኢትዮጵያን ለማዳከም ጎሳዎችን ከፋፍሎ እርስ በርስ ለማፋጀት አብረው የኖሩትን የተዋለዱ የሚያከፋፍል ነው በሚል እንቃወማለን። ሰፋ ያሉ ጎሳዎች በኢትዮጵያ ውስጥ በተለያየ በጉርብትና አብሮ በመኖር በጋብቻ በሰላም ይኖሩ የነበሩ ይህ አንቀጽ ሰላሳ ዘጠኝ ተግባራዊ መሆን ከጀመረበት ጊዜ ጀምሮ አለመግባባት በመካከላቸው እየተፈጠረ በየጊዜው ግጭት እና ይሄ መንግስት እንኳ ቢያልፍ ቁርሾ ጥሎ የሚሄድ መከራ እየጣለ እንደሆነ ይሄንንም ከግንዛቤ በማስገባት በቅማንት አካባቢ፣ ጎንደር አካባቢ ስንመጣ ቅማንቱ ጎንደሬ ነው። የጎንደር ባላባት ነው። ቅማንት እና አማራ ከብዙ መቶ ዓመት በፊት ጀምሮ ተጋብቶ ተዋልዶ በአንድ ላይ በአንድ ጣፈንታ የሚኖር ህዝብ ነው። በክፉም በደጉም ተደጋግፎ አንድ ጎንደሬ ህዝብ ነው። ደንበር ተከልሎ መሬት ላይ መስመር ተሰምሮ ከተቀመጠ ግጭት ውስጥ እንደን ይገባል። ሌሎች አካባቢዎች እንደምናየው የስልጢና የጉራጌ አብሮ ሲኖር የነበረ ህዝብ ምን አይነት ግጭት ውስጥ እንደገባ በአይናችን እያየ ነው ያለ ነው ባህረ የኦሮሞና የሶማሌን ህዝብ አይደለም። ወደ ዝርዝር ውስጥ እንደው ሳልሄድ በተለይ ቅማንትና አማራ ተብሎ ጎንደር ውስጥ ለይተን ልንከፍለው የማንችለው ህዝብ ነው። አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባህል፣ አንድ አይነት አለባበስ፣ አንድ አይነት አመጋገብ፣ ሁሉ ነገሩ አንድ የሆነ ህዝብ ነው። በዚህ አንቀጽ ሰላሳ ዘጠኝ መብት ሰጥቶናል በሚል He and his ከማንም ጎሳ በተለየ በከፍተኛ ደረጃ የጋብቻና አብሮ የመኖር እንትን ያለው ጎንደር ውስጥ በቅማንትና አማራ በሚባለው ነው። ይሄን ህዝብ ከሁለት መክፈል አንድን ሰው ከሁለት እንደ መቁረጥ አንድን ቤተሰብ ከሁለት እንደ መክፈል የሚቆጠር ነው። አቶ ጥጋቡ ቁርሾ ደግሞ ይሄን አሁን አቶ አቡኔ ያለውን ነገር ከዚህም በፊት የተከበሩ አቶ ገዱ የአማራ ክልላዊ መንግስት ተናግረውታል። ስለዚህ የሚያሳየው ተቀባብለው የሚሰሩት የጸረ ቅማንት ዲሞክራሲያዊ እንቅስቃሴ መሆኑን ነው። ሰውየው ግለሰቡ የሚያወራው ስለ ኢትዮጵያ ህገ መ መንግስት ኢትዮጵያ በምትባለው ሰውየውም አቶ አቡኔ ማለት ነው። አዎ እየሰራ ያለውን ህገ መንግስት ነው። እኛ እየደገፍ ነው ያለው የቅማንትን ህዝብ ተፈጥሯዊና ዲሞክራሲያዊ መብት ነው። በአንቀጽ ሰላሳ ዘጠኝ መሰረት መስሎኝ የሚደግፍ በአንቀጽ ሰላሳ ዘጠኝ ነው። ይሄ መረጋጋት አለበት። ይሄ በእጃችን ላይ በእጃችን ላይ ያለ ወረቀት አለ። አይደለም አቶ ጥጋቡ ይጨርሱ። አንቀጽ ሰላሳ ዘጠኝ መሰረት አድርጎ በሀገሪቱ ህገ መንግስት እየሰራ ያለውንና ለሰባ አምስት ብሄር ብሄረሰብ ባለሙያዎች መብት የሰጠውን ቅማንት ሰባ ስድስተኛ በመሆን መብቱን እያስከበረ እየጠየቀ በሪፍረንደም በአማራና በቅማንት ህዝብ ስምምነት መሰረት የተነሳው የቅማንት ህዝብ ጥያቄ በሪፍረንደም እንዲፈታ፣ በራሳቸው ድምጽ እንዲፈታ ባደረጉ ስምምነት መሰረት አሁን ድምፁን የቅማንት ህዝብ ነው የተስማማው። አይደለም፣ አይደለም ቅማንት ህዝብና የአማራ ህዝብ። አቶ አዲስ በዚህ ላይ በማጠቃለል ላይ ይገኛል። ስለዚህ ምንድን ነው? አይደለም፣ አይደለም ህዝብ አይደለም እኛ እናውቅላችኋለን። ዲያስፖራ የእናንተን እድል የመወሰን መብት አለው ከሚል አስተሳሰብ እንጂ አቶ ትጋ ውርሶም ያ ውጭ ነው ዲያስፖራ ውስጥ ነው ያሉት። እሺ፣ አዎ አዎ፣ እንዴ፣ ስልምነትን አቋም በመውሰድ በአሁኑ ሰዓት ድምፁን ለመስጠት ምዝገባውን አጠቃሏል። ስለዚህ አቶ አዲስ አንድ ጊዜ ዜአንዴ ድል ይሰጥ። እሺ፣ አቶ አቡና የአማራና የቅማንትን ህዝብ ድምፅ ማክበር ግዴታ ይኖ

እንደሆነ በምድር ላይ በተግባር እያየ ነው ነው። እኛ እነገድሉ ጋር ወይም ደግሞ ከፒኤልኤፍ ጋር ለስንት ዓመት የታገልነ ሰዎች ነን። በምንም መንገድ ውጭ አብረን ነው የምንኖረው። አንተም እኔም ውጭ ነው የምንኖረው። ነገር ግን ለህዝባችን እንቆረቆራለን ካለ አንድ ላይ የሚኖር ህብረተሰብ ነው። ለመክፈል እየሞከር ነው ያለው ይሄ ሪፈረንደም የቅማንት ጥያቄ እየተጋጋለ የመጣው የቲፒኤልኤፍ የቲፒኤልኤፍ አጀንዳ በተለይ ምን አሉ አቶ ተጋቡ ይሄ ይሄ አቶ አቡኔ አቶ አቡኔ አሁንም፣ አንተ ስትከተለው እናንተ ስትከተሉ የኖራችሁትም አሁንም በተግባር እያደረጋችሁትም ያለው የአማራና የቅማንት ህዝብ በሰላም በስምምነት ለመፍታት የተስማማበትን አልተስማማም። ምንም ይሄ ህዝብ አልተስማማም። የተወሰኑ ኢሊቶች የሚገፉት በወያኔ የተመለመሉ ኢሊቶች የሚገፉት እንጂ በመሬት ላይ ያለው አርሶ አደሩ ወይም ደግሞ ሰፊ ህዝብ ይሄን አይደግፍም። ይሄን በጭራሽ አይደግፍም። ይሄን ማረጋገጥ ይችላል። አቶ አቡነ አንድ ጊዜ አቶ ጥጋቡ አንድ ጥያቄ አቶ ጥጋቡ አንድ እድል ይሰጠኝ። ግድ የለም። አቶ አቡነ አንዴ፣ ይሄ አሁን ይሄ አጀንዳ ይሄ አጀንዳ የቲፒኤልኤፍ አጀንዳ ነው። የቲፒኤልኤፍ አጀንዳ አንተ መስማት ፈልገው የድርጅትህን የጎንደር ህብረትን አቋም አይደለም። የጎንደር ህብረትን አቋም ነው ይዤ የምከራከረው አቋም አይደለም። እኛ አሁን የጎንደር ህብረትን ወክዬ ነው የምከራከረው በቅማንት በአገው ቅማንት ህዝብ ዲሞክራሲያዊ፣ ተፈጥሯዊ፣ ህጋዊ መብት ዙሪያ ላይ እንደ ህዝብ የራሱን እድል በራስ የመወሰን መብት እንዳለው የአማራው ህዝብ ይህን ደግፎ በስምምነት ላይ መድረሱንና አሁን ምዝገባው መጠናቀቁን መቀበል ነው ያለን። አቶ አቡኔ ይህን አልቀበልም። አቶ አቡኔ አንዴ ለእርሶ ጥያቄ አለኝ። አቶ አቡኔ ይቅርታ፣ እንደ የጎንደር ህብረት ለኢትዮጵያ አንድነትን ተወክዬ ነው የምናገረው ብለዋል። መልካም፣ ግን እንደ ቅማንት ቅማንት ኖትና፣ እንደ ቅማንት ይሄ ውሳኔ ህዝብ ለምንድን ነው እሱ ትክክል አይደለም የሚሉት እንደ ቅማንት ሁለታችሁም ቅማንት ናቸው። ትክክል አይደለም የምለው አንደኛ፣ በቅማንትና በአማራ ህዝብ ተብሎ መስመር ሊሰመርበት የማይችል አንድ ቤተሰብ ነው ብለን እናምናለን። ሁለተኛ፣ ይህ አላማ እየተገፋ ያለው ይህን አንድ የሆነ ህዝብ ለመክፈል እየተሞከረ ያለው ቲፒኤልኤፍ የወልቃይትን አጀንዳ ለማዘጋት ምዕራብ አርማጭሆን እስከ ቋራ ድረስ ከፍሎ ለራሱ ለማድረግ ቅማንትና አማራ ብሎ ከፍሎ ለማፋጀት ያመጣው አጀንዳ ነው። እዚህ ላይ እሺ ተደረገ አቶ ጥጋቡ በተግባር ያለውና አቶ ጥጋቡ ይሄ እንግዲህ አቶ ጥጋቡ አቤት ነው አቤት አህያውን ሲፈሩ መደላደሉን ይባላል። የጎንደር ቅማንትንና አማራን ዲሞክራሲያዊ መብት አንስቶ ለመነጋገር ቲፒኤልፍ እንደ ምሳሌ መሆን የለበትም። የቲፒኤልፍ ፕሮግራም የወደፊት ያጭር በሆነ የረጅም በቅማንትና በአማራ የዲሞክራሲያዊ መብትና የመብት ጥያቄ ሪፍረንደም ዙሪያ ላይ ምንም አይነት ግንኙነት ሊኖረው አይገባም። ምንም ግንኙነት እንደ እንደ ኧረ በህግ አምላክ እንደ በጀት መድቦ እያሰለጠነን ካድሬ እየመለመለንትን የሚያደርገው ቲፒኤልኤፍ ነው። ቲፒኤልኤፍ ነው። የእናንተ የጎንደር ህብረቶች አስተሳሰብ ነው። ኖኖ ኖ ይ የአስተሳሰብ ሳይሆን በተግባር በመሬት ላይ የሚታይ ነገር ነው። ይሄ በመሬት ላይ የሚታይ ተጨባጭ ነገር ነው። ያስተሳሰብ ጥያቄ አይደለም። ጠባቂዋ እንጂ ሰጣ ገባን የመሰለ ጦፍ ያለ ክርክር ነው። አሳሳቢ ጉዳይ ላይ ነው፣ እሁድ ህዝበ ውሳኔ ይሰጥበታል። ታዲያ ይሄ ጠበቅ ብሎ የቀጠለ አዲሱ ያዘጋጀው ክርክር ነገ ይቀጥላል። አድማጮች፣ ሁለተኛውን ካቆምበት ይቀጥላል። ቀጠሯችን ነገ ይሁን። አሁን ተከታዩ ሳምንታዊ ፕሮግራም ነው። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐይ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የተሰሩ የሚል ምልክት ያላቸው ምርቶች እንደሚበራከቱ ተገለጸ። አፍሪቃ ባለው ድህነት ላይ እርምጃ እንዲወሰድ ጥሪ ቀረበ። የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው ወርልድ ክራንች የተባለ ከሌሞንድ ጋር የሚሠራ በእንግሊዝኛ የሚወጣ የፈረንሳይ መጽሔት ድረገጽ በቻይና ድጋፍ ኢትዮጵያ ውስጥ ተሰርተው ወደ ውጭ የሚላኩ ሸቀጣሸቀጦች እየተበራከቱ እንደሆነ ይገልጻል። ወርልድ ክራንች ላይ የወጣው ጽሑፍ በአዋሳ የኢንዱስትሪ ፓርክ ባለው ሁኔታ ላይ ተመርስቶ ይተነትናል። ፒተር ዋን የተባሉ 50 ዓመት ዕድሜ የሆናቸው ጄፒ ቴክስታይል የተባለ የቻይና ፋብሪካ ኃላፊ፣ በደስታ ፈገግ እያሉ በማምረት ደረጃ ላይ ደርሰናል። በሥራው የተሰማራው የሥራ ኃይል ከቻይና የገባውን ክር ወደ ልብስነት ደረጃው አድርሰው ሜድን ኢትዮጵያ፣ ኢትዮጵያ የተሰራ የሚል ምልክት የተለጠፈባቸው የካልቪን ክላይን እና የቶሚ ሂልፊገርን የመሳሰሉ ሸሚዞች በአውሮፓና በዩናይትድ ስቴትስ ላሉት ሀብታሞች ለመሸጥ ይላካሉ ሲሉ በልበ ሙሉነት መናገራቸውን ወልክራንች መጽሔት ድረ ገጽ ጠቁመዋል። የሐዋሳው የኢንዱስትሪ ፓርክ በቻይኖች የተሰራው በዘጠኝ ወራት ጊዜ ውስጥ ሲሆን ገና ወደ ውጭ መላክ አልተጀመረም። 260 ሚሊዮን ዶላር የወጣበት ውጥን ለኢትዮጵያ በፍጥነት በኢንዱስትሪ ጎዳና መግባት ማስረጃ ነው ሂደቱን የምትመራውም ቻይና ነች ሲል አክሏል ቤጂንግ በዚች የአፍሪካ ቀንድ አገር በሁሉም ዘርፍ መዋለንዋይ አፍስሳለች ኢትዮጵያ ወደ ውጭ ከምትልካቸው እቃዎች 95 ከመቶዎቹ የሚያልፉት በጅቡቲ በኩል ነው ስለሆነም ጅቡቲ ታስፈልጋታለች ቻይና የአዲሱ የሐር ጎዳና ውጥን ዋና አካል የመሆን አለማላት በአጠቃላይ ሲታይ ኢትዮጵያ ውስጥ የሚሰሩት የቻይና ኩባንያዎች በአምስት ዓመታት ውስጥ ከ550 ሚሊዮን ዶላር በላይ የፋይናንስ ካፒታል ወይም ወረት አስመዝግበዋል። በ20 ዓመታት ውስጥ የቻይና መዋለ ነዋይ ከ4 ቢሊዮን ዶላር በላይ ሆኗል። 111,000 የሥራ ቦታዎችንም ፈጥሯል፣ ሲል ዎልድ ክራንች የተባለው ድረገጽ ጠቅሷል። ጽሑፍ አያይዞውም በአብዛኛው በእርሻ ኢኮኖሚ ላይ የተመሠረተችው ኢትዮጵያ የአፍሪካ ኢኮኖሚ ማዕከል የመሆን ህልም አላት። እንደ አውሮፓ አቆጣጠር እስከ 25 ዓ ም ባለው ጊዜ ውስጥ በስምንት ዓመታት ውስጥ ማለት ነው የመካከለኛ ገቢ ሀገር የመሆን እቅድ አላት። አዲስ አበባ በቤጂንግ የማያቋርጥ ድጋፍ ሁለተኛውን የእድገትና የልማት እቅድዋን በተግባር ላይ ለማዋል በርትታ እየሰራች ናት ይላል። በአሁኑ ወቅት በኢትዮጵያ አመታዊ ገቢ የኢንዱስትሪ አምራችነት ዘርፍ አምስት ከመቶውን ብቻ ነው የሚይዘው። ባለፈው ሐምሌ ወር ላይ የኢትዮጵያ ከፍተኛ ባለሥልጣኖችና የውጭ መዋለ ንዋይ መዳቢዎች ኮምቦልቻ ላይ የኢንዱስትሪ ፓርክን መርቀው ከፍተዋል። በነገታው ደግሞ በመቀለ ከተማ ያለውን የኢንዱስትሪ ፓርክ ወይም ማዕከል መርቀው ከፈቱ። ጨርቃጨርቅን በመሳሰሉት የኢትዮጵያ ኢንዱስትሪዎች ኢትዮጵያ ወደ አዲሷ ባንግላዴሽ እንድትለወጥ ወይም ከባንግላዴሽ የላቀች እንድትሆን ቻይና ትፈልጋለች ሲሉ የጄፒ ቴክስታይል ፕሬዚደንት ዮንግ ናን መናገራቸውን ድረገጹ ጠቁሟል። ያንግናን በቦርዱ ሊቀመንበርነት የሚመሩ የዊሺ ጅንማው የውጭ ንግድ ኩባንያ ለ12 ዓመታት ያህል ባንግላዴሽ ላይ ጨርቃጨርቅን ሲያመርት ቆይቷል። ኢትዮጵያን ከጎበኙ አምስት ወራት በኋላ ቅርንጫፎች ለመክፈት ወሰኑ። ጄፒ ቴክስታይል ሐዋሳ ላይ ሲኤንኤች የተባለ የአልባሳት ፋብሪካ አዲስ አበባ ጠገብ ባለው ሌላ ኢንዱስትሪ ፓርክ መክፈታቸውን ወልድ ክራንች የተባለ ከሌሞንድ ጋር የሚሠራ በእንግሊዝኛ የሚወጣ የፈረንሳይ መጽሔት ድረ ገጽ አውስቷል። ኢትዮጵያ ውስጥ የኤሌክትሪክ መብራት ዋጋ ርካሽ በመሆኑና በአጓ ማለትም በአፍሪካ እድገትና እድል ውል መሠረት ከቀረጥ ነጻ የማድረግ እድል ስላለ ኢትዮጵያን ለመዋለ ነዋይ ፍሰት ተመራጭ ያደርገታል ይላል ድረ ገጹ ላይ ወጣው ጽሑፍ። በአፍሪካ ድህነት ላይ እርምጃ መውሰድ የሚያስፈልግበት ጊዜ ነው በሚል ርዕስ የፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣ ዘገባ በበኩሉ በአሁኑ ወቅት በአፍሪካ ወጣቶች ላይ ያለማተኮር የነገ ብልጽግናንና መረጋጋትን አደጋ ላይ መጣል ይሆናል ይላል። እንደ አውሮፓ አቆጣጠር እስከ 2050 ዓ ም ባለው ጊዜ ውስጥ በ33 ዓመታት ጊዜ ውስጥ ማለት ነው የአፍሪካ ህዝብ ብዛት በእጥፍ እንደሚጨምር ዘገባው ገልጾ ሁለት ገጽታዎች ሊኖሩት እንደሚችሉ ያወሳል። አንደኛው ከህንድ ወይም ከቻይና የበዛ የስራ ኃይል ኖሮት አፍሪቃ አዳጊ የዓለም ኢኮኖሚ አንቀሳቃሽ ሞተር መሆን ሲሆን፣ በሌላ አንጻር ደግሞ በብዙ ሚሊዮን የሚቆጠሩ ወጣቶች ስራና ክህሎት አጥተው የሚሰደዱበት ወይም ደግሞ ተስፋ በመቁረጥ በጽንፈኛ ርዕዮተ ዓለም መጠለፍ ይሆናል ሲል ዘገባው ያስገነዝባል። የሚቀጥሉት አምስት ዓመታት ውስጥ የሚወሰደው ውሳኔ ከሁለቱ ክስተቶች የትኛው እንደሚያይል ያሳያል። ዋን የተባለው የጸረ ድህነት ዘመቻ ቡድን ባለፈው ማክሰኞ ባወጣው ዘገባ ለአፍሪካ ሀገሮች የሚሰጠው ኦፊሴላዊ የልማት እርዳታ የአገር ውስጥ ገቢና የሚሰጣቸው ብድር እንደ አውሮፓ አቆጣጠር ከ2012 ዓ.ም አንስቶ ከአምስት ዓመታት ወዲህ ማለት ነው እየቀነሱ ሄደው በአሁኑ ወቅት ዝቅተኛ ደረጃ ላይ እንደደረሱ ዘገባው አውስቷል። ሐቁ ምንድነው? ብዙ ለጋሽ አገሮች ለረዴት ይመድቡ የነበረውን በጀት ወደ አገሮቻቸው ለፈሰሱ ስደተኞች እየተጠቀሙበት ነው፣ ወይ ደግሞ በአፍሪካ ያለውን ድህነት ከመታገል ይልቅ ለአጭር ጊዜ የውጭ ፖሊሲ ጥቅም ስለሚያውሉት ነው ይላል ፋይናንሻል ታይምስ ጋዜጣ ድረ ገጽ ላይ ወጣው ዘገባ። አያይዞም ዘገባው ለረዥም ጊዜ የጸጥታ ደህንነትና ለመረጋጋት ምርጥ መፍትሄ የሚሆነው ድህነትን መዋጋት እንደሆነ ለጋሾች መገንዘብ ይኖርባቸዋል ካለ በኋላ የዩናይትድ ስቴትስ ሴነተር ሊንዚ ግራም የተናገሩትን ጠቅሷል። አሸባሪዎችን በበለጠ የሚጎዳ ቦምብ ሳይሆን የሴት ልጆች መማር ነው የሚለውን የሴኔተሩን አባባልም ጠቅሷል። እንደ ኤውሮፓን አቆጣጠር እስከ 2035 ዓ ም ባለው ጊዜ ውስጥ በ17 ዓመታት ጊዜ ውስጥ ማለት ነው፣ 450 ሚሊዮን የሚሆን የሥራ ኃይል አፍሪካ ኢኮኖሚ ውስጥ ይገባል። ከአሁን አንስተን እርምጃ ካልወሰድን ታዲያ በሦስት ዓመታት ውስጥ የአፍሪካ ሥራ አጥ ሕዝብ በጀርመን ሥራ ያለውን ሕዝብ ብዛት ያክላል። በአምሳ ዓመታት ጊዜ ውስጥ ደግሞ ሥራ የሌላቸው አፍሪካውያን ከመላው ሥራ ያለው የአውሮፓ ሕዝብ ግማሽ ይሆናሉ። የወቅቱ የአፍሪካ ትውልድ ጥሩ የትምህርት የክህሎትና የሥራ ዕድል ሳያገኝ ካደገ እየተበራከቱ በሜዳ ላይ ያሉት ወጣት አፍሪካውያን ችላ የተባሉ ሆኖ ስለሚሰማቸው ከመንቀሳቀስ በስተቀር ሌላ አማራጭ አይኖሯቸውም ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አግላይ ህጎችና የዜጎችን የሃይማኖትና የእምነት ነጻነት የሚነፍጉ እርምጃዎች የጨቋኝ መንግስታት ማንነት ማሳያዎች መሆናቸውን የጠቆመው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሃይማኖቶች ይዞታ አመታዊ ዘገባ የ199 አገሮችንና ግዛቶችን የሃይማኖቶች አያያዝ ይመለከታል ሲል ይንደረደራል በርዕሰ ጉዳዩ ላይ ያተኮረው የዕለቱ ርዕሰ አንቀጽ በፈጣሪ ላይ ጦርነት የከፈቱ በሚል ክስ የወነጀለቻቸውን ጨምሮ በህዳጣን ማህበረሰቦች አባላትና በተቃዋሚዎች ላይ እምነትን በመጣል በሚለው የተደበሰበሰ ህጉ አማካኝነት ዜጎችን ታዋክባለች ሲል ኢራንን ተችቷል። ሰዎች በእምነታቸው ምንነት ሳቢያ ይሳደዳሉ፣ ጥፋተኛ የተባሉም የሞት ቅጣት ይበየንባቸዋል ያለው ርዕሰ አንቀጽ በሳውዲ አረቢያም ይፈጸማል ያለውን ይዘረዝራል። ሳውዲ የእስልምና እምነት ተከታይ ያልሆኑ ዜጎች እምነታቸውን በአደባባይ እንዲያሳዩ ካለመፍቀዷን በላይ እምነትን መጣል፣ እምነት አልባ መሆን፣ እምነትን ማዋረድ እና የመንግስቱን የእስልምና ሃይማኖት አተረጓጎም መተላለፍ በሚሉ ወንጀላዎች ጥፋቶችን ፈጽመዋል ባለቻቸው ላይ ከባባድ ቅጣቶችን የምትጥል መሆኗን አመልክቷል። እምነትን በመጣል በሚለው በዚህ ድርጊት ላይ የደነገገችው ህግ ፓኪስታንም የሞት ቅጣት ትበይናለች ብሏል። ቻይና በሺዎች ላይ የሚቆጠሩ ዜጎች በሃይማኖታቸው ሳቢያ በገዛ መንግስታቸው ይሳደዳሉ፣ ለእንግልትና ወከባም ይዳረጋሉ ብሏል። ርዕሰ አንቀጹ አያይዞም ሩሲያ የህዳጣን ማኅበረሰቦችን አባላትና የሃይማኖት ቡድኖችን ለማሳደድ፣ ለመያዝና ለመቅጣት ጽንፈኝነትን ለመዋጋት በሚል ያጸደቀችውን ህግ ትጠቀማለች ብሏል። የአገሮችን የሃይማኖቶች አያያዝ የሚመለከተው ዜና አሉታዊ ብቻ አለመሆኑንም የተናገረው ርዕሰ አንቀጽ እስላማዊውን ጽንፈኛ ቡድን አይሲስን የመሳሰሉ ህዳጣን የማህበረሰብ አባላት ላይ የጭካኔ ምግባር በመፈጸም የሚታወቁ ቡድኖች ቀደም ሲል ተቆጣጥሯቸው ከነበሩ አካባቢዎች ለመባረር በመገደዳቸው ሰዎች እንደ ቀድሞ ሁሉ እንደየ ሃይማኖቶቻቸው። እምነታቸውን መከተል ችለዋል ሲል አክሏል። የአገሮችን የሃይማኖቶች አያያዝ አስመልክቶ የዩናይትድ ስቴትስ ተሳትፎ ፍሬ በማፍራት ላይ መሆኑንም አመታዊውን የአገሮች የሃይማኖቶች አያያዝ ዘገባ ዋቢ ያደረገው ርዕሰ አንቀጽ አትቷል። አያይዘውም አያይዞም ሃይማኖቶች ቁጥጥር በሚደረግባቸው ቬትናም በጸደቁ አዳዲስ ህጎች አማካኝነት ሁኔታዎች በዝግታ በመሻሻል ላይ መሆናቸውንም አመልክቷል። ማንም ቢሆን በእምነቱ ሳቢያ በስጋት ለመኖር ተሸሽጎ ለማመን አሊያም ለመገለል መዳረግ የለበትም ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በቅርቡም ፕሬዚዳንት ትራምፕን ዋቢ አድርገው ክርስቲያኖች፣ ሙስሊሞች፣ አይሁዶችና የሂንዱ እምነት ተከታዮች ሁሉም አማኞች ያለ ልዩነት እንደ ልብና ፍቃዳቸው ማምለክ መቻል አለባቸው ሲሉ የተናገሩትን ጠቅሶ የዕለቱ ርስ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአርብ ምሽት ፕሮግራማችን በዚሁ ያበቃል። ነገ ቅዳሜ በድጋሚ እንገናኛለን። ደህና እደሩ። የትግርኛ ቋንቋ ስርጭት ይቀጥላል።